ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 9 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አንዴ ከተወለደ በኋላ የማይሞት ሰው አለ። ማርቲን ሉተር ኪንግ ጁኒየር ከተወለደ ዛሬ ልክ 87 ዓመቶ ነው። የታላቁ የሲቪል መብቶች ተሟጋች የባለ ደማቅ ድል ሰላማዊ ትግል መሪና አርበኛው የማርቲን ሉተር ኪንግ የልደት ቀን በዩናይትድ ስቴትስ ብሔራዊ በዓል እንዲሆን ተወስኖ በሃምሳውም የአሜሪካ ስቴቶች መከበር ከጀመረ 16 ዓመት ሆነ። አሜሪካ የግለሰብን የልደት ቀን ብሔራዊ በዓል አድርጋ የምታከብረው የሁለት ሰዎችን ብቻ ነው የመንግስቱን መስራች አባት የጆርጅ ዋሽንግተን እንዲሁም የቄስ ታጋይ መሪ ዶክተር ማርቲን ሉተር ኪንግን። ጤና ይስጥልን እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተ ነን። ለአሜሪካ ድምፅና ዋና መስሪያ ቤቱ ናይሮቢ ለሆነው የተባበሩት መንግስታት አይሪን በሚል ምህፃር ለሚጠራው የሰብአዊ ጉዳዮች ዜና ወኪል ሲዘግብ የነበረ ከየመን ማለት ነው ባልደረባችን አልሚግዳድ ሞጃሊ ሰንአ ውስጥ በሳውዲ መራሹ የአየር ጥቃት ተገድሏል። ሀዘናችን ጥልቅ ነው። ለቤተሰቦቹ ለሚወዱት ሁሉና ለባልደረቦቹ መጽናናትን እንመኛለን። አርስት ዜና አለሽ ቆንጅት። ባለፈው አርብ ሶማሊያ ጌዶ ክፍለ ሀገር የአልሸባብ ተዋጊዎች የደመሰሱት የኬንያ ጦር ጥቃት እንደሚደርስበት ማስጠንቀቂያ ደርሶት ነበር ይላሉ አንድ የሶማሊያ ጀነራል። ደቡብ አፍሪካ ውስጥ በኤልኒኞ ምክንያት የተከሰተው ድርቅ እየከፋ በመሄዱ በቆሎ እያለቀባት እንደሆነ ተገልጿል የሚሉት ይገኙበታል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ባለፈው አርብ ሶማሊያ ጌዶ ክፍለ ሀገር ውስጥ የአልሸባብ ተዋጊዎች የደመሰሱት የኬንያ ክፍለ ጦር ጥቃት እንደሚደርስበት ማስጠንቀቂያ ደርሶት እንደነበረ አንድ የሶማሊያ ጀኔራል ተናገሩ። የሶማሊያ ጦር ሰራዊት የጌዶ ክፍል አዛዥ የሆኑት ጀኔራል አባስ ኢብራሂም ጉሬ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል የኬንያው ጦር አዛዥ የመጀመሪያዋ ጥይት ከመተኮሷ ከጥቂት ሰዓታት በፊት ሊያጠቋችሁ ነው ተብሎ ተነግሯቸው ነበር ብለዋል። መረጃው ደርሶን ነግረናቸው ናቸው ተዘጋጅተውበት ነበር ነው ያሉት ጄኔራሉ። ኬንያ ድንበር አጠገብ በምትገኘው የደቡባዊ ሶማሊያ ከተማ አልኤዴ በሚገኘው የአፍሪቃ ሕብረት የጦር ካምፕ በደረሰው ጥቃት ቢያንስ አርባ የኬንያ ወታደሮች መገደላቸውን የጌዶ ክፍለ ሀገር ምክትል አገረ ገዢው ገልጸዋል። ደቡብ አፍሪካ ውስጥ በኤልኒኞ ምክንያት የተከሰተው ድርቅ እየከፋ በመሄዱ በቆሎ እያለቀባት እንደሆነ ተገልጿል። ደቡብ አፍሪካ ላለፉት አስሮች ዓመታት አይታው የማታቅ አስከፊ ድርቅ ተከስቶባታል። ዝናብ በመጥፋቱና ሙቀቱም እየበረታ በመሄዱ የምግብ ዋጋ እየናረ መሆኑ እየተነገረ ነው። በሚሊዮኖች የሚቆጠሩ ሰዎች ምግብ ማግኘት ሊከብዳቸው ይችላል የሚል ስጋት አለ። ከጆሃንስበርግ ታቦ ኩማሎ ዝርዝሩን ልኳል። አዳነች ፍሳይ ታቀርበዋለች። ደቡብ አፍሪቃ ኤልኒኖ ባስከተለባት ድርቅ ምክንያት ለተከታታይ የምግብ ዋስትና አደጋ ትጋልጣለች። ኤልኒኖ የተባለው የአየር ለውጥ በየጥቂት ዓመታቱ በፓሲፊክ ኢኳቶሪያል ክፍል ባለው የውቅያኖስ ጠለል ላይ ውሃው እንዲሞቅ በማድረግ ድርቅ ያስከትላል። የደቡብ አፍሪቃ የውሃ ኃይል ዝቅ እያለ ሄዷል። ዋናው የሀገሪቱ ምግብ የሆነው በቆሎ ክምችትም እያሽቆለቆለ በመሄዱ ለአራት ወራት ያህል ብቻ የሚያዘልቃት ነው የተረፈው። እስከ መጪው ግንቦት ወር ባለው ጊዜ ውስጥ ነጭና ቢጫ በቆሎ ሊያጥረን ይችላል። ስለሆነም እስከዛ ባለው ጊዜ ውስጥ በቂ በቆሎ እንዲኖረን ማድረግ ይኖርብናል። ጠበብት እንደሚሉት በሰውና በእንስሳት ላይ አስከፊ ረሃብ እንዳይደርስ ለመከላከል ከአንድ ቢሊዮን ዶላር በላይ የሚሆን ገንዘብ ያስፈልጋል። በደቡባዊ አፍሪቃ በ14 ሚሊዮን የሚገመቱ ሰዎች ረሃብ እንደሚጠብቃቸው የዓለም የጤና ድርጅት ዛሬ አስታውቋል። የተቸገሩትን ለመርዳት ከለጋሾች የሚገኘው ገንዘብ እያጠረ በመሄዱ ችግሩ በከባድ ሁኔታ ላይ እንደሚገኝ ታውቋል። ቦትስዋና በአምስት ዓመታት ውስጥ ያልታየ አይነት ከባድ ድርቅ እንደገጠማት አስታውቃለች። የውሃና የምግብ አቅርቦት እጥረት እየገጠማት እንደሆነም ጨምራ ገልጻለች። ዚምባብዌም እንደዚሁ በድርቅ ምክንያት አብዛኛው ምርቷ ተኮላጅቷል። በብዙ ሺህ የሚቆጠሩ ቁም እንስሳት በድርቅ አልቀዋል። መንግስት በገንዘብ እጦት ምክንያት የመንግስት ሰራተኞች ደሞዝ በጊዜ ለመክፈል እያቃተው በመሆኑ እነሱም የእንስሳቱ እድል እንዳይገጥማቸው ስጋት አለ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የመን ዋና ከተማ ሰንዓ ውስጥ ትናንት ሳውዲ መራሹ ህብረት ሌሊቱን ባደረሰው የአየር ጥቃት ቢያንስ አስራ አምስት ፖሊሶችን መግደሉ ተነገረ። ሳውዲ ሰንዓን በተቆጣጠሩት ሁቲ ሚሊሺያዎች ላይ ወታደራዊ ዘመቻ ከጀመረች ወዲህ የሞቱት ሰዎች ቁጥር ከ6000 እንደበለጠም ተዘግቧል። በየመኗ ዋና ከተማ የፖሊስ ጣቢያው ላይ በደረሰው ጥቃት በርካታ ሰዎች ቆስለዋል። ህንጻው ፍርስራሽ ስር የተቀበሩ ከጥቃቱ በህይወት የተረፉ ይኖሩ እንደሆን ለማግኘት የፍለጋ ሰራተኞች ተሰማርተዋል። እንደ አውሮፓውያን አቆጣጠር በ2014 መጨረሻ ሺያ ሁ ቲ አማጽያኑ ዋና ከተማዋን ወረው ሲቆጣጠሯት ፕሬዚደንቱ አብድራቡ ማንሱር ሃዲ ስልጣናቸውን ለቀው ወደ ሪያድ መሰደዳቸው የሚታወስ ነው። ሳውዲ የክልሉን ሀገሮች አስተባብራ በመሰረተችው ወታደራዊ ህብረት ካለፈው መጋቢት አንስታ በሁቲዎቹ አማጽያን ላይ የአየር ድብደባ ስታካሄድ ቆይታለች። ሳውዲ መራሹ ህብረት ትናንት ባካሄደው ጥቃት ለአሜሪካ ድምጽ ራዲዮ ጣቢያና ለተባበሩት መንግስታት አይሪን የዜና አገልግሎት ይዘግብ የነበረ አልሚግዳድ ሞጃሊ የተባለ ነጻ ጋዜጠኛ ተገድሏል። ካለፈው አመት ጥር ወር ወዲህ የመን ውስጥ የተገደለ ስድስተኛ ጋዜጠኛ መሆኑ ነው። አልሚግዳድ ጋዜጠኛው በሚያጠናቅራቸው እውነተኛና አሳዛኝ ሪፖርቶቹ የሀገሩን የሰብዓዊ ቀውስ ለመዋጋት ሲጥር እንደነበረ ተጠቅሶለታል። የቪኦኤ የካይሮ ዘጋቢ ሄደር መርዶክ እንደ ጋዜጠኛና እንደ ጓደኛ እጅጉን አዝኛለሁ ብላለች። የአሜሪካ ድምጽ ራዲዮም ለቤተሰቡ በሞጃሊ እረፍት ሐዘኑን ገልጿል። የቪኦኤ ማኔጂንግ ኤዲተር የሆኑት ክላራ ዶሚንጎ ለአሜሪካ ድምጽ እጅግ አሳዛኝ ቀን ነው። ለአክብሮታችንን ለጋዜጠኛው እንገልጻለን ሲሉ አስታውቀዋል። እኛም በባልደረባችን በዚህ አደጋ መሞት ሀዘናችንን በድጋሚ እንገልጻለን። ዩናይትድ ስቴትስ የደነገገቻቸውን የኢራንን የተወንጫፊ ሚሳይል መርሃ ግብር ኢላማ ያደረጉ አዳዲስ ማዕቀቦች የኢራን የውጭ ጉዳይ ሚኒስቴር ህገወጥ ናቸው ብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሆሴን ጃባር አንሳሪ ዛሬ ሰኞ በሰጡት ቃል ሀገራቸው ህጋዊ የተወንጫፊ ሚሳይል መርሃ ግብሯን በማጠናከርና የመከላከያ ብቃቷን በማሻሻል አጸፋውን ትመልሳለች ብለዋል። ኢራን ባለፈው የአውሮፓ 2015 ዓ ም መጨረሻ ያካሄደቻቸው ሁለት የተወንጫፊ ሚሳይል ሙከራዎች የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔዎችን የጣሰ ተግባር ነው በማለት ዩናይትድ ስቴትስና ሌሎችም ምዕራባውያን ሀያላን አውግዘዋታል። ኢራን በበኩሏ ሙከራው የብሔራዊ ጸጥታ ጸጥታዊ ጉዳይ ነው ስትል ተሟግታለች። ዩናይትድ ስቴትስ በአምስት ኢራናውያንና ከታገዱ ተወንጫፊ ሚሳይሎች እንቅስቃሴዋ ጋር ግንኙነት ባላቸው ኩባንያዎች ላይ ማዕቀብ የደነገገችው ትናንት በወሰደችው እርምጃ ነው። ፕሬዚደንት ባራክ ኦባማ አስተዳደራቸው በኢራን ተወንጫፊ ሚሳይል መርሃ ግብር ላይ የተጣለውን ማዕቀብ አጥብቆ ተግባራዊ ያደርጋል ብለዋል። ኢራን ከእስር ከለቀቀቻቸው አሜሪካውያን መካከል አንደኛው ትናንት እሁድ ማታ ሀገሩ አሜሪካ ገብቷል። የተቀሩት ብዙዎቹ ደግሞ ጀርመን ውስጥ በሚገኝ የዩናይትድ ስቴትስ ወታደራዊ ሆስፒታል ሕክምና እየተደረገላቸው መሆኑ ታውቋል። ማቴዎ ትሬቪቲክ ትናንት ከቱርክ ተነስቶ ቦስተን ሎገን አውሮፕላን ማረፊያ ሲደርስ ከእናቱ ጋር ሆኖ የተነሳውን ፎቶ ደ ቦስተን ግሎብ ጋዜጣ አውጥቶታል። ማቴው ባልታወቀ ምክንያት ኢራን በሚገኝ ኢቬን ወህኒ ቤት ከአንድ ወር በላይ ታስሮን የተለቀቀው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንትና ሲናገሩ ትሬቪቲክና ሌላው አሜሪካዊ ኖሽራቶላ ሆስራቪ ሩድሳሪ ኢራን ውስጥ የታሰሩት የአለ አግባብ ነው ሲሉ መናገራቸው ተሰምቷል። ባለፈው ኅዳር ፓሪስ ውስጥ አንድ መቶ ሰላሳ ሰዎች ከገደሉት አጥቂዎች ጋር ግንኙነት ያለው ቤልጅጋዊ ተጠርጣሪ ማሰራቸውን የሞሮኮ ባለሥልጣናት አስታወቁ። የሞሮኮ አገር ግዛት ሚኒስቴር ባወጣው መግለጫ ከአንዳንዶቹ የፓሪስ ጥቃት አድራሾች ጋር ቀጥተኛ ግንኙነት ያለው ነው ሲሉ የገለጹትን ተጠርጣሪ ካዛብላንካ ከተማ አቅራቢያ ይዘነዋል ብለዋል። ካለፈው ህዳር ባለፈው ህዳር ፓሪስ ውስጥ በተለያዩ አካባቢዎች የደረሱት የተቀናጁ የቦምብና የተኩስ ጥቃቶች ኃላፊነት እስላማዊ የደረሱትን ጥቃቶች ኃላፊነት እስላማዊ መንግስት ቡድን መውሰዱ ይታወሳል። በመጨረሻም ከኢራን ጋር የኒውክሊየር መርሃ ግብሯን አስመልክቶ የተደረሰው ስምምነትና አሁን ደግሞ አሜሪካውያኑን መልቀቋ በሁለቱ ሀገሮች ግንኙነት አዎንታዊ እርምጃ ነው ሲሉ በዘንድሮ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዲሞክራቲክ ፓርቲ ውጭ ተፎካካሪዎች መስማማታቸው ታወቀ። አክለውም የመካከለኛው ምስራቅ ሀገሮች የእስልምና መንግስት ነኝ ብሎ ራሱን በሚጠራው ቡድን ላይ በሚካሄደው ዘመቻ የበለጠ ሚና እንዲጫወቱ ዲሞክራቶቹ እጩ ተፎካካሪዎች አሳስበዋል። ከኢራን ጋር ተጣድፎ ግንኙነት ከማደስ በፊት ግን ብዙ መከናወን ያለባቸው እርምጃዎች አሉ ሲሉ የቀድሞ የውጭ ጉዳይ ሚኒስትሯ ሂለሪ ክሊንተን ተናግረዋል። ኢራን ሶሪያ ውስጥ የምታደርገውን እንቅስቃሴ ጨምሮ መጥፎ ባህሪዎቿን እንድታስተካክልም ዩናይትድ ስቴትስ ግፊት ማድረግ አለባት ብለዋል። ባለፈው ወር ሚስስ ክሊንተንን በህዝብ አስተያየት መለኪያዎች በለጥ እያደረጓቸው የመጡት የቨርሞንቱ ሴኔተር በርኒ ሳንደርስ በበኩላቸው ካለ ጦርነት የኑክሊየሩ ጉዳይ ላይ ስምምነት ላይ መደረሱና የሁለቱ ሀገሮች ግንኙነት ረገብ ማለቱ እጅጉን አዎንታዊ እርምጃ ነው ማለታቸው ተጠቅሷል። ቴህራን ውስጥ ኤምበሲ ለመክፈት ግን መቸኮል አይገባም ብለዋል። የቨርሞንቱ ሴነተር አክለው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 9 2008 ዓመተ ምህረት ምሽት ፕሮግራም ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን የዓለም የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ከፊታችን የካቲት እስከ ግንቦት የሚዘልቀው የበልግ ወቅት የተሳካ የዝናብ ጊዜ እንደሚሆን የኢትዮጵያ ብሔራዊ ሜቴሮሎጂ ኤጀንሲ አስታውቋል። ይህ ከሆነ የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው የተገለጸው አስር ነጥብ ሁለት ሚሊየን ሰዎች አስር ከመቶ ራሳቸውን እንደሚችሉ በኤጀንሲው ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ አመልክቷል። እስክንድር ፍሬው የኢትዮጵያ ሜቴሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን አነጋግሮ ተከታዩን ዘገባ ልኳል። በዝናብ ላይ ለተመሠረተው የኢትዮጵያ ግብርናና የዜጎች ህይወት ሁለት ወቅቶች በጉጉት ይጠበቃሉ። የበልግና የክረምት የዝናብ ወቅቶች አስር ነጥብ ሁለት ሚሊዮን ሰዎች እርዳታ ፈላጊ የሆኑበት የዘንድሮው ድርቅ ደግሞ ጉጉቱን ያበረተዋል። ሰሞኑን ታዲያ ተስፋ ሰጪ ትንበያ ከባለሙያዎች ተደምጧል። የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ እንዳለው ከየካቲት እስከ ግንቦት በሚዘልቀው የበልግ ወቅት በቂ ዝናብ ይኖራል። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑ ለቪዮኤ አብራርተዋል። የኤልኒኖ ተጽዕኖ እየቀነሰ እየቀነሰ እንደሚሄድ ነው። ስለዚህ መ በየቀነሰ ስለሚሄድ አሁን በበልግ ጊዜ ኤልኒኖ ይኖራል ማለት ስፕሪንግ ማለት መጋቢት የሚያዛ ግንቦት አካባቢ የመቀነስ ሁኔታ አስራ ወደ ስምንት ስታቲካል ሞዴል ማለት በስታቲክስ የተሰላ እንደገና ወደ አስራ አምስት ሞዴሎች ዲናሚካል ሞዴል የሚባሉ አሉ። በዓለም ደረጃ እነዚህ በሙሉ ታይተው የኤልኒኖ ሁኔታ እየቀነሰ እንደሚመጣ ስፕሪንግ ማለት እስከ ጸደይ ነው። ጸደይ የኢሮፓን ጸደይ እንደቀነሰ እንደመጣ ነው የምታየው ማለት ነው። ስለዚህ በዚህን ጊዜ ምንድነው የምታየው? በኢትዮጵያ ላይ የበልጉ ሁኔታ ምን ይሆናል የሚባለው የበልጉ ሁኔታ በአጠቃላይ በበልግ አብቃይ አካባቢዎች ጥሩ መደበኛና መደበኛ በላይ ከሰማንያ እስከ ሰማንያ አምስት የመደበኛ እስከ መደበኛ የመሆን እድል አለው ማለት ነው። የዝናቡ መጠን መደበኛና ከመደበኛ በላይ ዘንባእንደና በጣም ጠቃሚ ነው ማለት ነው በዛ አካባቢ ማለት ነው። ስለዚህ ይሄ በልግ አካባቢ በጣም ጥሩ እንደሚሆን ነው የተነበየው ማለት ነው። አሁን የድርቅ ሁኔታ ባለባቸው አካባቢዎች ጭምር ማለት ነው። ምስራቃዊ ክፍል ነው አብዛኛው ጊዜ አይደለም የተጎዳው። ስለዚህ በነዚህ አካባቢዎች የበልጉ ሁኔታ ጥሩ እንደሚሆን ተንብተዋል ማለት ነው። መንግሥት ባለፈው ታኅሳስ ይፋ ባደረገው የሰብአዊ እርዳታ ጥያቄ ሰነድ እንደተመለከተው የተሳካ የበልግ ዝናብ መኖር የእርዳታ ፈላጊዎቹን ቁጥር በመጠኑ ይቀንሳል። በተለይ የበልግ አብቃይ በሆኑ አካባቢዎች የተዘራው ሰብል ሲደርስ የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይፋ ከተደረገው 10.2 ሚሊዮን ሰዎች 10 ከመቶው ራሳቸውን እንደሚችሉ በሰነዱ ተገምቷል። ከኢትዮጵያ የዝናብ ወቅቶች ዋነኛው በሆነውና ከሰኔ እስከ መስከረም በሚዘልቀው የክረምት ወቅትም መደበኛ ዝናብ እንደሚኖር ተስፋ ተደርጓል። አቶ ዱላ እንዳብራሩት ይፋ ትንበያ የሚሰጡት ጊዜው ሲቃረብ መሆኑን የጠቀሱት ምክትል ዋና ዳይሬክተሩ ጥሩ የዝናብ ጊዜ እንደሚሆን ግን ምልክቶች እየታዩ መሆኑን አስረድተዋል። እንግዲህ እንደምናየው ከሆነ የኤልኒኖ ክስተት ከዚህ ከመጋበት ድረስ ነው የሚቆይ ነው የተባለ ያለው አሁን ማለት ነው፣ ሳይንሱ እያረጋገጠ ያለው ከዛ በኋላ ደግሞ ወደ ኒውትራል ማለት ኤልኒኖም ላኒናም የሚሆን ኮንዲሽን ሁኔታ አልደረሰ ማለት ነው። ስለዚህ ምን ማለት ነው ይችላል? ለምንድን ነው ከሙቀት ወደ ቅዝቃዜ ሄደ ማለት ነው። ዘሎ አይሄድም ማለት ነው። ያን ኒውትራሉን ማለት ግልጽ ማድረግ ኤልኒኖ ነው ማለት አየሩ የበለጠ ኤልኒኖ ማለት ውቅያኖሱ ትሮፒካል ፖስት ፓሲፊክ አካባቢ ትሮፒካል ፓሲፊክ ምስራቃዊ ክፍል አካባቢ ስለሞቀ ነው ማለት ነው። ላሊና ማለት የዛ ተቃራኒ ነው፣ ደግሞ መቀዝቀዝ ማለት ነው። ከሙቀት ቀጥታ ዘሎ ወደ ቅዝቃዜ የሚገባበት እውነታ የለም። አሁን እንዳየ ነው ማለት ነው። ስለዚህ ምንድን ነው? ሁለቱ ገለልተኛ ሆኖ ያለ ነው ነው፣ ገለልተኛ ነው። ከመቀዝቀዝም ሊቀጥል የሚችለው ከመቀዝቀዝም፣ ከመሞቅም አሁን ያለው እውነታ የሚያሳየው ገለልተኛ የመሆን እውነት አለ ማለት ነው። በቃ ይሄ ነው ማለው ማለት ነው። ገለልተኛ የሚሆን ከሆነ ማለት ዝናብ የመኖር እድሉ ሰፊ ነው ያለው። ገለልተኛ የሚሆን ከሆነ ደግሞ መደበኛ ሁኔታ የሚሄድ ሁኔታ አለው ማለት ነው። ምክንያቱም እነዚህ ተጽዕኖት ኤልኒኖ ና ላኒና ከዛ ከኤልኒኖ ከላኒና ገለልተኛ ነው ከተባለ ሌሎች ድራይቪንግ ፎርሶች አሉ። ምክንያቱ ኤልኒኖ ብቻ አይደለም፣ ሌሎች የዝናብ እጥረት ሊያስከትሉ የሚችሉ ሁኔታዎች የሚያስጨምሩ አሉ። ስለዚህ ትሮፒካል ኮንቨርጀንስ ዞን አለ፣ ትሮፒካል ሳይክሎን አለ፣ ዊንድ ሺር አለ፣ ብዙ ነገሮች አሉ ሊያመጡ ማለት ነው። አሁን ለዚህ ድርቅ ነው ድርቅ አይደለም ማለት መተንበይ አንችልም። አሁን አሁን ግን በአጠቃላይ ኤልኒኖ ነፃ እንዲሆናለን ብለን ነው የምናስበው ማለት ነው። ኤልኒኖ ነፃ ከሆን ጥሩ የሚሆን እውነታ አለ ማለት ነው። አጠቃላይ ማለት ነው የምናየው ማለት ነው። እነዛ ቅድም የተጠቀሱት ሌሎች የዝናብ እጥረት የሚያስከትሉ ሁኔታዎች ካልተከተሉ ካልመጡ በስተቀር ከኤልኒኖ ግን ነፃ እንሆናለን ብለን እንገምታለን። ከኤልኒኖ ነፃ እንደሆነ እነዛ ደግሞ ያ ድሮ የሚከሰቱ ናቸው ማለት ነው። ድሮ የሚከሰቱ ስለሆኑ ይህን በእኛ አካባቢ ያለው እውነታዎች ጥሩ ሊሆን ይችላል ማለት ነው። በአሁኑ ወቅት በተለያዩ አካባቢዎች እየታየ ያለው የዝናብ ሁኔታም በተለይ ምርት በተሰበሰበባቸው አካባቢዎች ጥቅም እንደሚኖረው አቶ ዱላ አብራርተዋል። ይህ ባልተደረገባቸው አካባቢዎች ግን ጉዳት ሊኖረው እንደሚችል ጠቅሰዋል። እናም ምርትን በጊዜ መሰብሰብ እንደሚገባ አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ በኦሮሚያ ከተሞች ከህዳር ወር አጋማሽ ጀምሮ እየተካሄደ ያለው የተቃውሞ እንቅስቃሴ በሳምንቱ ማብቂያ ቀናት ቅዳሜና እሁድና ዛሬም ቀጥሎ መዋሉ ተገልጿል። የተቃውሞ እንቅስቃሴው እንደ ቀጠለባቸው መሆኑ ከተገለጹት መካከል ምዕራብ ሐረርጌ ዞን ሜሶ ወረዳና ምዕራብ ሸዋ ይገኙበታል። የአሜሪካ ድምፅ የኦሮምኛ ክፍል ባልደረባ ነመውዳንድ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። በምዕራብ ሀረርጌ ዞን ሜሶ ወረዳ አንድ ለደኅንነቴ እሰጋለሁ ስሜ አይገለጽ ያሉ ነዋሪ እንደተናገሩት የከተማ ባለስልጣናት ነዋሪዎችን ስብሰባ ጠርተው ማስተር ፕላኑ ቀርቷል፣ ከእንግዲህ በኋላ የምትቃወሙት ነገር የለም ብለዋል ነዋሪው ባለስልጣናቱ በመቀጠል ያሉትን ሲያስረዱም እንዲህ ብለዋል። ሁሉም ልጆች ፍየል አርደው ደሙን እየተቀቡ የቆሰሉና የሞቱ ያስመስሉ እንጂ የሞተ የለም አሉን። ሕብረተሰቡም በዐይናችን እያየንና የራሳችን አካል የሆኑ ሰዎች እየሞቱ እንዴት እንዲህ ትላላችሁ ብለው ተቆጡ። በተጨማሪም መብታችን ይከበር፣ የአርሶ አደሩ የመሬት ባለቤትነት መብት ይጠበቅ ሲሉ ጥያቄ አቀረቡ። መስማማት ግን ሳይቻል ቀረና ስብሰባው ተበተነ። እኚሁ ስማቸው እንዳይገለጽ የጠየቁ የሜሶ ነዋሪ ለባልደረባችን ነሞ ዳንዲ አክለው እንደ ተናገሩት ኡርፎና ሶዶም በምትባል ከሜሶ ስምንት ኪሎ ሜትር ርቀት ላይ በምትገኝ ቦታ የሶማሌ ክልል ሰዎች ናቸው የተባሉ መንገድ ላይ በአርሶ አደሮች ላይ ተኩስ ከፍተው ስድስት ሰዎችን ገድለዋል። እኛ ግን የመንግሥት ወታደር ከተኳሾቹ መሃል እንዳለ አረጋግጠናል ብለዋል። ይህ ከሆነ በኋላ የአካባቢው ሕዝብ በጣም ተቆጥቶ ተቃውሞውን ለመግለጽም ከአዲስ አበባ ጅቡቲ የሚሄደውን መንገድ ጎማና ሌሎች ቁሳቁሶች በማቃጠል ዘግቷል። ዛሬ ደግሞ በሜሶ ቦምብ ፈንድቶ አራት ወጣቶች ቆስለዋል። ኅብረተሰቡም ይህን የሚያደርገው የመንግሥት አካል ነው በማለት እንደገና ተቃውሞውን ማሰማት ጀምሯል። አሸባሪው ወገናችንን የሚደበድበው የመከላከያ ሰራዊት በመሆኑ ወረዳችንን ለቆ ይውጣ እያሉ ነው ሲሉ ነዋሪው አስረድተዋል። በሜሶ የሆነውን የሰሙ የአሰቦት ገጠር ቀበሌ ነዋሪዎችም በብዛት ወጥተው አጋርነታቸውን መግለጻቸውን እኚሁ የሜሶ ከተማ ነዋሪ ለነሞ ገልጸውለታል። በሌላ በኩል በሜሶ ሰልፍ ለማድረግ ፍቃድ የጠየቀ ወገን የለም። በሕገ ወጥ መንገድ ሰልፍ ወጥተው ድንጋይ ሲወረውሩ የነበሩ ተማሪዎችና አንዳንድ የህብረተሰቡ አባላት ግን ታይተዋል ሲሉ የወረዳው ምክትል አስተዳዳሪ አቶ መሐመድ ጀማል አስረድተዋል። አክለው ሲናገሩ ሞቱ የተባሉት የተባለው እውነት ነው። የሞቱት ግን በአካባቢው በሚኖሩ አርብቶ አደሮች ማለትም በሶማሌና ኦሮሞ መካከል በተፈጠረ ግጭት ምክንያት ነው። መከላከያ ሰራዊቱ በዚያ የተገኘውም ችግሩን ለመፍታትና ሁለቱን ማህበረሰቦች ለማስማማት እንጂ በግድያው አልተሳተፈም ብለዋል። የወረዳው አስተዳዳሪ አቶ መሐመድ ጀማል ለነሞ በተጨማሪ ሲናገሩም እንዲህ ብለዋል። ሶቺሌን ሴራን አላ ገገይፈመኝሩ ሶቺሌ ሴራ አላ ሰዎቹ ሕገ ወጥ አድራጎቶችን ፈጽመዋል። መንገድ ወጥተው ተቃውሞ ያሰሙትም ፈቃድ ሳይኖራቸው ነው። እኛ እውቅና ሰተን የተቀበልናቸው ጥያቄዎች የሉም። ስንመለከተው ግን ጉዳዩ ከማስተር ፕላኑ ጋር የተያያዘ መሆኑን ደርሰንበታል። ተቃውሞውን የሚያካሄዱት ደግሞ ጥቂት የማኅበረሰቡ አባላት ናቸው። በሌላ በኩል በምዕራብ ሸዋ ጨሊያ ወረዳ የሌሊስቱ ቢሎ አንደኛ ደረጃ ትምህርት ቤት ተማሪዎች ወንድሞቻችንና እህቶቻችን እየተገደሉ በእነርሱ አስከሬን ላይ አንማርም፣ መታሰቢያ የሆናቸው ዘንድ የዘንድሮውን ዓመት ትምህርት አቁመናል ሲሉ ወደ ቤታቸው ተመልሰዋል። ሰልፉ ግን በሰላም ተጠናቋል ሲሉ የአፋን ኦሮሞ ባልደረባችን ነሞ ዳንድ ያነጋገራቸው የከተማ ነዋሪ አስረድተዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በካሜሩን ከአንድ ሺህ በላይ ሲቪሎችና ወታደሮች በናይጄሪያው ጽንፈኛ የሁከት ቡድን በቦኮ ሃራም ተገድለዋል። በብዙ ሺ የሚቆጠሩ የቀንድ ከብቶች፣ በጎችና ፍየሎች በሽብር ቡድኑ ጀሌዎች መዘረፋቸውን የመንግስቱ ባለስልጣናት ገልጸዋል። ጥቃቱ ቀድሞውንም ኑሯቸውን ለማሳካት የበረታ ፈተና ተደቅኖባቸው ለቆየው አርሶ አደሮች ሌላ የከፋ ጉዳት መሆኑን የተነገረው ሞኪ ኤድዊን ክንዲዜጋ ከያውንዴ ያጠናቀረውን ዘገባ አሉላ ከበደ ያቀርባል። በካሜሮኗ የአዳማዋ ግዛት ከናጎንዴሪ አቅራቢያ የቪናን ወንዝ ተከትሎ ባለው አካባቢ ይኖሩ የነበሩት ሙሳ ኢብራሂማ በሚያረቧቸው ቁጥራቸው አርባ አምስት በሚደርስ ላሞች ነው ቤተሰባቸውን የሚያስተዳድሩት። ይሁንና የሀምሳ አምስት ዓመቱ ከብት አርቢ የጽንፈኛውን ቡድን ቦኮ ሐራምን ጥቃት በመሸሽ ከመኖሪያ ቀያቸው ስድስት መቶ ሀምሳ ኪሎ ሜትሮች ርቀው ለመሰደር ተገደዋል። ኖ You የቦኮ ሐራም ሚሊሻዎች በከብት አርቢዎች ላይ ጥቃት ወደሚሰነዝሩባትና ግድያ ወደሚፈጽሙባት ከናይጄሪያ ድንበር አቅራቢያ ወደምትገኘው የፎቶኮል ከተማ የመመለስ ሐሳብ የለኝም ነው የሚሉት። በቦኮ ሐራም ተዋጊዎች ተገደው የቤት እንስሳቶቻቸውን ነድተው ወደ ናይጄሪያ እንዲወሰዱ የተደረጉ ከብት አርቢዎችም ፈጽሞ አልተመለሱም ይላሉ ከብት አርቢው ካልባሱ ዳንኤል ከሰሜናዊ ካሜሮን የተወከሉ የምክር ቤት አባል ናቸው። አንዳንዶቹ የጥቃቱ ፈጻሚዎች ራሳቸውን የቤት እንስሳቶችን ወደ ናይጄሪያ ገበያ የሚያጓጉዙ አርብቶ አደሮች በማስመሰል ነው የሚያቀርቡት ባይ ናቸው። የጽንፈኛውን ቡድን ተዋጊዎች ከካሜሮናውያን አርብቶ አደሮችና አርሶ አደሮች የቤት እንስሳትና ምግብ ዘረፋ ይበልጥ ተጠናክሮ መቀጠሉንም ይናገራሉ። Ils ont tué tous les bergers qui የቦኮ ሀራም ጀሌዎች ባለፈው ሳምንት ብቻ 15 አርብቶ አደሮችን ገድለዋል ያሉት ካላባሱ የአሸባሪዎቹን ጥቃት በመፍራት ወደ ናይጄሪያ ተራራማ አካባቢዎች የተበቱኑትን የቤት እንስሳቶቻቸውን መልሰው ማምጣት የቻሉ ግን የሉም ነው የሚሉት። እስካሁን በብዙ መቶዎች የሚቆጠሩ አርብቶ አደሮች ተገድለዋል፣ እጅግ ከፍተኛ መጠን ያለው ሀብትም መክኗል ነው ያሉት። ቦኮ ሀራም የሽብር ጥቃቱን ወደ ካሜሩን ያስፋፋው የካሜሩን ወታደሮች ከሶስት ዓመታት በፊት የናይጄሪያን ጦር ሰራዊት በመርዳት አሸባሪውን መዋጋት መያዛቸውን ተከትሎ ነው። ኢሳ ቺክሮማ ባኬሪ የካሜሩን መንግስት ቃል አቀባይ ናቸው። ከዚያ ጊዜም አንስቶ ከ አንድ ሺህ ሁለት መቶ በላይ ሲቪሎችና ወታደሮች ተገድለዋል። ቁጥራቸው ከ አምስት ሺህ በላይ የሚደርስ ላሞች በጽንፈኛው ቡድን ተዘርፈው ሲወሰዱ፣ ሌሎች ቁጥራቸው በውል ያልታወቀም ተገድለዋል ይላሉ ቃል አቀባዩ። አክለውም ምንም እንኳን የአሸባሪው ቡድን ተዋጊዎች የሚፈጽሙት ጥቃት ከቅርብ ጊዜ ወዲህ ይበልጡን በአርሶ አደሮችና አርብቶ አደሮች ላይ ቢነጣጠርም የካሜሮንና ናይጄሪያ ጦር ሰራዊት በጽንፈኛው ቡድን ጠንካራ ይዞታዎች ላይ የሚያደርሱት ጥቃት የቡድኑን አቅም አዳክሙተዋል ብለዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ ሁለት እና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 እና በ15550 ኪሎ ሄርት አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታዳምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርት መካከለኛ ሞገድ ላይም ታገኙናላችሁ። በኢንተርኔትም አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 641 552 50 20 መደወል ትችላላችሁ። ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ የስልክ ቁጥሩ 4433 00 122 88 ናቸው። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተ ነን። የዜናና የትንታኔው መጽሔት ተጠናቋል። አሁን አንድ ሙዚቃ ልንጋብዛችሁ ነው። ስቲቪ ዋንደር ሃፒ በርትደይ ቱ ዩ እያለ ለታላቁ መሪ ማርቲን ሉተር ኪንግ ያዜመውን ነው የምንጋብዛቸው። በአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን በስቱዲዮ ሰዓታችን ከምሽቱ በዚህ በሶስት ሰዓት ከ32 ደቂቃ ያሳያል። በአዲስ አበባ ሰዓት ማለት ነው። በእኛ አንድ ሰዓት ወይም ሰባት ሰዓት ተኩል ገደማ ነው። ስፖርት ፕሮግራም ይሆናል ተከታዩ ዝግጅት። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አምሽታችሁልኛል የተከበራችሁ አድማጮች። በትላንቱ የሼቭሮን ሂውስተን ማራቶን እና አራምኮ ሂውስተን ግማሽ ማራቶን የኢትዮጵያ አትሌቶች ከፍተኛ ድል ተቀዳጅተዋል። በእግር ኳሱ ስፖርት ዜና የ2016 የአፍሪካ ዋንጫ ውድድር ተጀምሯል። የየምድቡ ውጤት ደርሶናል። ወደ አውሮፓም እንዘልቃለን። አብራችሁን አምሹ። የአራምኮ ሂውስተን ግማሽ ማራቶኑን ዜና አላስቀድም። ሜሪ ዋሴራ በሴቶቹ የግማሽ ማራቶን በአሜሪካ ምድር ፈጣኑን ጊዜ አስመዝግባ ነው ያሸነፈችው። በዚህ የኮርሱን ሬኮርድ በ66 ደቂቃ ከ29 ሴኮንድ አሻሽ ላይ ያሸነፈችበት ፍጥነትም በዓለም ደረጃዋን ወደ ዘጠነኛ አድርሶላታል። 45000 ዶላርም ተሸልማለች። ሌላዪቱ የኬንያ ሯጭ ሲንቲያ ሊሞ ሁለተኛ፣ ያለፈው ዓመት የዓለም ማራቶን ሻምፒዮኗ ማሬ ዲባባ ከኢትዮጵያ ሦስተኛ። በወንዶቹ ግማሽ ማራቶን ሂውስተን ላይ ትላንት ሦስተኛውን ፈጣን ጊዜ በማስመዝገብ በ60 ከ37 በአንደኝነት ያጠናቀቀው ሌሊሳ ዴሲሳ ነው። ሞስነት ገረመው በ60 ከ45 ሁለተኛ። በሼቭሮን ሂውስተን ትልቁ ማራቶን ከአንደኛ እስከ ሦስተኛ ተከታትለው በመግባት ያሸነፉት ደግሞ የኢትዮጵያ አትሌቶች ናቸው። ጌቦ ቡርቃ አንደኛ፣ ሁለት ሰዓት አስር ደቂቃ ከ54 ሴኮንድ። ትላንት በተከታታይ ለስምንተኛ ጊዜ መሆኑ ነው የኢትዮጵያ አትሌቶች ሂውስተን ላይ ድል ሲቀዳጁ ግርማይ ገብሩ ሁለተኛ፣ የወቅቱ ሻምፒዮና ብርሃኑ ገደፋ ሶስተኛው። በሴቶቹ ትልቁ ማራቶን በሁለት ሰዓት 26 ደቂቃ ከ07 ሴኮንድ በመግባት ያሸነፈችው ኢትዮጵያዊቷ ብሩክታይት ደገፋ ናት። በዚህም የኢትዮጵያውያኑን ድል በተከታታይ ለአስረኛ ጊዜ አድርሶታል። ወይትማን ሁለተኛ፣ ሴቻሌ ዳልሳ ከኢትዮጵያ ሶስተኛው። ማራቶኑ በዙ ላብቃ ለእግር ኳሱ ስፖርት ዜና ገዛኸኝ ጽዮን መስቀል ከአዲስ አበባ መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የሁለት ሺህ አስራ ስድስት የአፍሪካ ሀገራት የቻን አፍሪካ እግር ኳስ ዋንጫ በሩዋንዳ አስተናጋጅነት ከትላንት ወዲያ ቅዳሜ ተጀምሯል። ከምድብ አንድ የአስተናጋጅ ሀገር ሩዋንዳ ና የአይቨሪኮስት ብሔራዊ ቡድኖች የመክፈቻ ጨዋታውን አድርገው ሩዋንዳ አንድ ለባዶ በማሸነፍ ሙሉ ነጥብ አግኝታ ምድብ ይመርታለች። በዚህ ውምድብ ሞሮኮና ጋቦን ተጫውተው ባዶ ለባዶ አንዳንድ ነጥብ ተጋርተዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በተደለደሉበት ምድብ ሁለት ትናንት በቅድሚያ የተጫወቱት የዲሞክራቲክ ኮንጎ እና የኢትዮጵያ ብሔራዊ ቡድኖች ናቸው። ኮንጎ ዲሞክራቲክ አንድ ለባዶ ካሳረፈ በኋላ በሁለተኛው የጨዋታ ጊዜም ይበልጥ ተጭኖ በመጫወት ሁለት አክሎ ሶስት ለባዶ አሸንፏል። ትናንት የኢትዮጵያን ብሔራዊ ቡድን ከዲሞክራቲክ ኮንጎ ጋር ያሳየውን እንቅስቃሴ የተመለከተ ቀጣይ ተጋጣሚዎቹን ካሜሩንና አንጎላን ረድቶ ከምድቡ ያልፋል ብሎ መገመትም አስቸጋሪ ነው። አሰልጣኙ ዮሐንስ ሳህሌ ከስፍራው በሰጡት መግለጫ ተጫዋቾቹ የተሰጣቸውን የጨዋታ ስልት ተግባራዊ ባለማድረጋቸውና ተጋጣሚያቸውንም አክብደው በመመልከታቸው ሊሸነፉ ችለዋል ማለታቸው ተዘግቧል። በዚሁ ምድብ ያሉት ካሜሩንና አንጎላ ቀጥለው የተጫወቱ ሲሆን ካሜሩን በጠባብ ውጤት አንጎላን አንድ ልባዶ አሸንፏል። ጨዋታው በየቀኑ የሚካሄድ ሲሆን የዛሬው ጨዋታ ሁለት ግጥሚያ የምድብ ሶስት ስራ ነው። አስራ ስድስት ቡድኖች በአራት ምድብ ተደልድለው የሚፋለሙበት አራተኛው የቻን አፍሪካ ዋንጫ ከእያንዳንዱ ምድብ የተሻለ ነጥብ የሚያስመዘግቡት ሁለት ቡድኖች ወደ ቀጣይ ማጣሪያ ሲሸጋገሩ ስምንት ወዳቂ ቡድኖች ደግሞ ወደ ሀገራቸው ይመለሳሉ ማለት ነው። ውድድሩ ጥር ሀያ ዘጠኝ ይጠናቀቃል። ሌላው ባሳለፍነው ሳምንት ሐሙስ ዕለት በአዲስ አበባ ስታዲዮን የቅዱስ ጊዮርጊስና የኬንያው እግር ኳስ ክለብ ጎርባያ የወዳጅነት ጨዋታ አድርገዋል። የሁለቱ ቡድኖች የሐሙስ ጨዋታቸው በእለቱ በጣለው ከባድ ዝናብ በመቋረጡ በማግስቱ ተደግሟል። በውጤቱም መደበኛውን የጨዋታ ጊዜ አንድ አቻ በማጠናቀቃቸው የተሸናነቱት በተሰጠ የመለያ ምት ነው። ቅዱስ ጊዮርጊሶች ከአምስቱ አንድ በመሳት ግብ ጠባቂ ነው ያዳነው ነው። እንግዳው ጎርመሀያ ደግሞ አምስቱንም ከመረብ በማገናኘት በአጠቃላይ ስድስት ለአምስት ውጤት የተዘጋጀውን ዋንጫ ተሸላሚ ለመሆን በቅቷል። ወደ አውሮፓ የውስጥ ሊግ ውድድሮች ስንሸጋገር በተወዳጁ የእንግሊዝ ፕሪሚየር ሊግ አንገት ለአንገት በሆነ መልክ ፉክክሩ ተጠዋጥፎ ቀጥሏል። የፕሪሚየር ሊጉ የሳምንቱ ታላቅ ጨዋታ የማንቸስተር ዩናይትድ እና ሊቨርፑል እንደተጠበቀው በሁለቱም በኩል የተመጣጠነ ፉክክር አሳይተው ማንቸስተር ዩናይትድ አንድ ለባዶ አሸንፈዋል። ሌላው አርሴናል ከሜዳው ውጭ ከስቶክ ሲቲ ጋር ያደረገው ጨዋታ ያለምንም ግብ ተጠናቆ እኩል አንዳንድ ነጥብ ተጋርተዋል። አርሴናል የማግባት ዕድል አግኝቶ እንዳልተጠቀመበት አሰልጣኙ አርሴን ቬንገር ገልጸዋል። ስቶክ ሲቲዎች ኃይል የተቀላቀሉበት አጫዋች በመምረጣቸው አንዳንድ ጊዜም የጦር ሜዳ አስመስለውታል ሲሉም ተችተዋል። ሌሎች ጨዋታችን ተካሂደዋል። የደረጃ ሰንጠረዥን አርሴናል ና ሌስተር ሲቲ በኩል አርባ አራት ነጥብ ይኖራሉ። አርሴናል አስራ ስድስት ምጭ ጎል ሲኖረው ሌስተር ሲቲ አስራ ሶስት የአርሴናል ብልጫ የሶስት ጎል ነው ለማለት ይቻላል። ማንቸስተር ሲቲ ና የቶተንሃም ሆትስፐር በአርባ ሶስት ና በሰላሳ ዘጠኝ ነጥብ ሶስተኛ ና አራተኛ ሆነው ተከታትለዋል። የኮከብ ጎል አግቢነቱን የሌስተር ሲቲ ጃሚ ቫርዲ ና የቶተንሃሙ ሩማሎ ሉካኮ በእኩል አስራ አምስት ጎል ይመራሉ። በስፔላ ሊጋ የሶስቱ ሀያላን ማለት ነው የአትሌቲኮ ማድሪድ፣ የባርሴሎና ና የሪያል ማድሪድ ግስጋሴ ጠንከር ብሎ ቀጥሏል። በዚህም ሳምንት ሶስቱም ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ባርሴሎና ትናንት ምሽት አትሌቲኮ ቢልባውን በግማሽ ደርዘን ስድስት ለባዶ አስተናግሎ አሸንፎታል። በፍጹም ቅጣት ውስጥ አንድ ያገባው ሊዮኔል ሜሲም በጉዳት አቋርጦ ወጥቷል። ሰዋሬ ሶስት ኔይማርና ጓደኛው ሬቲች ሁለት አግብተዋል። ሪያል ማድሪድ ስፖርቲንግ ሂዮን ና አምስት ለአንድ በረታበት ጨዋታ ክርስቲያኖ ሮናልዶና ካሪም ቤንዜማ እያንዳንዳቸው ሁለት ሁለት ሲያገቡ ጋሬዝ ቤል አንድ አክሎበታል። በደረጃ ሰንጠረዡም አትሌቲኮ ማድሪድ በአርባ ሰባት ነጥብ መሪነቱን አልለቀቀም። ባርሴሎና አንድ ቀሪ ጨዋታ እያለው በአርባ አምስት ነጥብ ሁለተኛ ነው። ሪያል ማድሪድን በአርባ ሶስት ሶስተኛ ሲሆን ሉዊስ ሱዋሬዝ ከባርሴሎና በአስራ ስምንት ጎል ኮከብ ጎል አግቢነቱን ለብቻው መምራት ጀምረዋል። ይኸው ነው በኔ በኩል ያለው። ሰለሞን አመሰግናለሁ። እኔም አመሰግናለሁ። ገዛኝ መስቀል ነበር ከአዲስ አበባ። በዚሁ እናበቃለን ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። እኛም ሰሎሞንና ገዛኸኝን ከዚህ ከስቱዲዮ እናመሰግናለን። ወደ ተከታዩ ቅንብራችን እንለፍ። አፍሪቃ ነክ ርዕሶች ነው። ላይቤሪያ የሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ የሀገሪቱን የጸጥታ ጥበቃ ኃላፊነት ለሀገሪቱ መንግስት ለላይቤሪያ መንግስት ለማስረከብ ሙሉ በሙሉ እንደተዘጋጀ አስታውቋል። የሀገሪቱ መንግስት እስከ መጪው ሰኔ ወር ባለው ጊዜ ውስጥ የሀገሪቱን የጸጥታ ጥበቃ ኃላፊነት ይረከባል ማለት ነው። የተባበሩት መንግስታት የሰላም ጥበቃ ተልዕኮ ከሀገሪቱ ጨርሶ የሚወጣው እንደ አውሮፓውያን አቆጣጠር ሰኔ 30 ቀን ይሆናል። ከስድስት ወራት በኋላ ማለት ነው። ያም ሲባል በሀገሪቱ ገና ብዙ ፈተናዎች መኖራቸው እንዳልቀረ የአሜሪካ ድምጽ ራዲዮ ዘጋቢ ፕሪንስ ኮሊንስ ከላይቤሪያዋ መዲና ሞንሮቪያ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ለዛሬ አፍሪካ ነክ ርዕሶች ይዘዋለች። በላይቤሪያ የተካሄደው የእርስ በርስ ጦርነት እንደ አውሮፓ አቆጣጠር በ2003 ዓ ም ከ12 ዓመታት በፊት ማለት ነው፣ ካበቃበት ጊዜ አንስቶ ለመጀመሪያ ጊዜ ሀገሪቱ ጸጥታዋን የመጠበቅ ሙሉ ኃላፊነት ትረከባለች ማለት ነው። የሰላም ጥበቃው ኃይል ከላይቤሪያ ከወጣ በኋላ የላይቤሪያ መንግሥት የሀገሪቱን ጸጥታ ለመጠበቅ ባለው ብቃት እንደሚተማመን ገልጿል። ይሁንና በቀጣዮቹ አምስት ወራት ውስጥ መታየት ያለባቸው ቁልፍ ጉዳዮች እንዳሉ ሳያሳስብ አላለፈም። የሰላም ጥበቃው ኃይል የኢንፎርሜሽን ኃላፊ ራስል ጊክስ የሽግግሩ እቅድ እንዲሳካ የላይቤሪያ መንግሥት የጸጥታውን ኃላፊነት ከመረከቡ በፊት ለጸጥታ ዘርፉ ቅድሚያ መስጠት አለበት፣ በርካታ በሕግ የመገዛት ደንቦችንም ማውጣት ይኖርበታል ይላሉ። ስለ መሳሪያና ጥይት ሕግ ነው የማስብ ያለሁት። የኢሚግሬሽንና የዜግነት ሕግ ጉዳይም ነው ሀሳቤ ውስጥ ያለው። የፖሊስና በቤተሰብ መካከል ስለሚፈጸም ኃይል የመጠቀም ተግባርም ሕግ መውጣት ይኖርበታል። ይህ እንዲኖር የምንፈልገው የጸጥታ ጥበቃው ጉዳይ ወሳኝ አካል ነው። ይህን በሚመለከት ውጤት እንዲኖር ተስፋ እናደርጋለን። ማዕከላዊነት ለቀቅ እንዲል እንፈልጋለን። በርቅ ረገድም ጥሩ ውጤት እንዲኖር እንፈልጋለን። የላይቤሪያ ብሔራዊ ፖሊሲ አምስት ሺህ ተጨማሪ ፖሊሶች የማሰልጠን እቅድ እንዳለው አስታውቋል። ይሁንና መንግስትና የፖሊስ ኃይል ከሚወስዷቸው እርምጃዎች ሌላ ለሽግግሩ እቅድ መሳካት የህብረተሰቡ ድጋፍ ማግኘትም ግድ ይላል። በርካታ ላይቤሪያውያን በፖሊስ ኃይሉ ላይ እምነት እንደሌላቸው ይናገራሉ። በጸጥታ ኃይሎችና በሲቪሎች መካከል ያለው ግንኙነትም ውጥረት አይለየውም። አንዲት ማንነቷን ለመግለጽ ያልፈለገች ሴት በፖሊሶች ላይ ያላትን አመለካከት ገልጻለች። ነገ የት ነው የምንሄደው? አንድ ነገር ገጥሞ ፖሊስ ጣቢያ ስትሄድ የምትለው ትክክል ቢሆንም እንኳ ገንዘብ ከሌለህ ፖሊሶቹ የበደለህን ሰው በነፃ ይለቃሉ። የሚያሳስበን ይህ ነው። የላይቤሪያ የፖሊስ ጽሕፈት ቤት ቃል አቀባይ ሳም ኮሊንስ ባለፉት መንግስታት ስር የነበሩት ፖሊሶች ከህዝቡ ጋር ጥሩ ግንኙነት እንዳልነበራቸው ተደርገው ነበር የሚታዩት። በአሁኑ ወቅት ግን የፖሊሱ ኃይል ገጽታውን ለመቀየር የተቻለውን ሁሉ እያደረገ ነው ይላሉ። በላይቤሪያ የፖሊስ ኃይል እንድትተማመኑ እንፈልጋለን። መጥፎ ፖሊሶች አሉን? አዎ አሉን። ይሁንና በየቀኑ ከፖሊስ ኃይሉ እየነቀልናቸው ናቸው ነው። ሰዎችን አግደናል፣ አስወጥተናል። ለፍርድ ያቀረብናቸው ፖሊሶችም አሉ። ከፖሊስ ሥነ ምግባር ውጪ በፈጸሟቸው ተግባሮች ምክንያት ከአስር እስከ አስራ አምስት ዓመታት ተፈርዶባቸው የታሰሩ ፖሊሶች አሉ። ይህን ሁሉ የምናደርገውም የፖሊስ ኃይል ገጽታን ለመቀየር ነው። የፖሊስ ኃይል ቃል አቀባይ ኮሊንስ እንደሚሉት በፖሊሶች በደል ቢፈጸምባቸው ወይም ከሙስና ጋር ስለተያያዘ ነገር ስማቸውን ሳይገልጹ ለማሳወቅ ከፈለጉ ለዚሁ የተመደበ ስልክ ቁጥር እንዳለ ጠቁመዋል። በዚሁ ስልክ ቁጥር የቀረበው ማንኛውም አይነት ቅሬታ ሁሉ ምርመራ እንደሚደረግበት ጨምረው ገልጸዋል። የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ 1200 የሚሆኑ ፖሊሶችና 600 የጸጥታ ሰራተኞች በላይበሪያ እንዲቆዩ ያደርጋል። እነዚህ ኃይሎች የብሔራዊ ጸጥታ ሰራተኞችን የሚረዱት በጣም ከባድ ሁኔታ ሲፈጠር ብቻ ነው። ይህም ማለት ባለፉት አሥራ ሁለት ዓመታት ውስጥ ላይቤሪያውያን ያሳዩትን መልካም ውጤት ሊቀለብስ የሚችል ስትራቴጂያዊ አደጋ ሲፈጠር ማለት ነው። ይሁንና በፕሬዝዳንታዊ ቤተ መንግሥት ዘብ መቆምን የመሳሰሉት በሰላም ጥበቃው ኃይል ሊከናወኑ የነበሩትንና ሌሎች ሰላም ጠባቂው ኃይል ያከናውናቸው የነበሩት የጸጥታ ተግባራት ሁሉ ለላይቤሪያ መንግሥት ይሰጣሉ። አድማጮች በላይቤሪያ ለ12 ዓመታት ያህል የቆየው የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይል የጸጥታ ጥበቃ ኃላፊነቱን ለላይቤሪያ መንግሥት እንደሚያስረክብ የሚገልጸው ዝግጅት እዚህ ላይ አበቃ ሳምንት በሌላ ርዕስ ስንገናኝ በደህና ቆየነ የሰኞ ምሽት ዝግጅታችን ይቀጥላል አብራችሁን ቆዩ ተከታዩ ዝግጅት ጤና ነው አዘጋጅና አቅራቢ ሰሎሞን አባተ ያለፈው ሳምንት ከኢቦላ ጋር የተያያዙ ሁለት ተቃራኒ መልክ ያላቸው ዜናዎችን የሰማንበት ነበር። የዓለም የጤና ድርጅት ሐሙስ ጥር 5 2008 ዓ ም ባወጣው የብስራት መግለጫ ላይቤሪያ ከኢቦላ ሙሉ በሙሉ ነፃ መሆኗን ነገረንና ጎረቤቷ ሴራሊዮን ውስጥ ደግሞ አዲስ የኢቦላ አጋጣሚ መገኘቱን በማግስቱ አርብ ጥር 6 2008 ዓ ም አረዳን። ላለፉት ሁለት ዓመታት ለሚጠጋ ጊዜ ሲታመሱና ዓለምንም ሲያስጨንቁ ያሳለፉት ሦስቱ የምዕራብ አፍሪካ አገሮች ጊኒ፣ ሴራ ሊዮንና ላይቤሪያ አሁንም ቢሆን ለአደጋው ማገርሸት ቅርብ መሆናቸውን የዓለሙ የጤና ድርጅት አስታውቋል። የከትናንት በስቲያው አርባ አጋጣሚ እንደ ተረጋገጠ የሴራሊዮን መንግሥት ፈጣንና ቆፍጣና የተባለ እርምጃ ነው የወሰደው። ሴራሊዮን የሀገሪቱ ባለሥልጣናትን የዓለም የጤና ድርጅት ባለሙያዎችንና ሌሎችም አጋሮችን ባቀፈው አዲስ ጥምር ግብረ ኃይሉ አማካኝነት የአጋጣሚውን ምንጭ ለማግኘት እየቆፈረች ነው። መተላለፍና ሌላ አደገኛ ስርጭት እንዳይከሰትም ንክኪዎችን ሁሉ እየፈተሹና ሰንሰለቱንና መረቡን እየተከታተሉ ናቸው። አንዲት ሴት ሴራሊዮን ውስጥ ባለፈው ሳምንት ሞተችና አስከሬኗ ላይ የኢቦላ ቫይረስ ተገኘ። ይህ አጋጣሚ ነው የአሁኑን አዲስ ስጋት የቀሰቀሰው። በመጪዎቹ ወራት በሦስቱም ሀገሮች ውስጥ እዚህም እዚያም የሚታዩ ትናንሽ የኢቦላ አጋጣሚዎች ሊኖሩ እንደሚችሉ የዓለሙ የጤና ድርጅት ተንብየዋል። ሆኖም ግን ኢቦላ ብሎ ትንሽ ለማንኛውም አይነ መክፈት ነው። ኢቦላ ጨርሶ እስካልተፋ ተሰርቷል የተባለው ምክትባት ሙሉ በሙሉ ማረጋገጫ ተሰጥቶት ለሀገሮች ሁሉ በበቂ ሁኔታ እስኪዳረስ የሚበጀው መላ አንድ ብቻ ይመስላል። አይኖችን ሁሉ ከፍቶ ኢቦላ የሚባለውን የሽብርና ጅምላ ፍጅ ለመያዝ እንኳ የሚፋጅ ቫይረስ መጠበቅ። ለማንኛውም ግን በጎዎቹም ዜናዎች ጎን ለጎን መሰማታቸው አልቀረም። ኢቦላ ከሁሉም በከፋ ሁኔታ ባጠቃት ላይቤሪያ ለአርባ ሁለት ቀናት ያህል የተካሄደው ክትትል በጎ ውጤት አሳይቶ ሀገሪቱ ከኢቦላ ነፃ ሆናለች። ዛሬ ላይቤሪያ ነፃ ነች። ለዛሬ ይህ በእንዲህ እንዳለ የዓለሙ የጤና ድርጅት ባለሥልጣናት ባለፈው ሳምንት ውስጥ ጄኔቫ ላይ ከጋዜጠኞች ጋር ፊት ለፊት ተገናኝተው ነበር። የድርጅቱ አዲሱ የኮሚኒኬሽንስ ዳይሬክተር ማርሻ ቫንደርፎርድ፣ የኢቦላ ምላሽ ዳይሬክተሩ ፒተር ግራፍና የአጣዳፊ አደጋ አያያዝና ሰብአዊ ምላሽ ዳይሬክተር ሪክ ብሬናን ናቸው መግለጫውን የሰጡት። ኢቦላ የመጀመሪያ ምልክቱን ጊኒ ውስጥ ብልጭ ካደረገበት ከታህሳስ 2006 ዓ ም ከዚያም ሙሉ ወረርሽኝ መሆኑ እስከተረጋገጠበት መጋቢት 2007 ዓ ም እና አምና ማለት ነው። ከዚያ በኋላም በተከተሉት ወራት በሦስቱ ሀገሮች ውስጥ ከ28 ሺህ 500 በላይ ሰው በቫይረሱ ተይዞ ከመካከላቸው ከ11 ሺህ 300 የሚበልጥ ሞተዋል። ዶክተር ሪክ ብሬናን የደብልዩ ኤች ኦ የአጣዳፊ ምላሽ ዳይሬክተር የሰጧቸው ቁጥሮች ናቸው። ስለ ሞቱ መጠን ሲናገሩ ፈጣንና አጥጋቢ ምላሽ ከመድረሱ ቀደም ሲል ከነበረው እጅግ የተባባሰ መተላለፍና ሞት ውጪ በአጠቃላይ ከ50 ከመቶ በታች እንደነበረ ተናግረዋል። ይህ ግዙፉና እጅግ የተወሳሰበ የኢቦላ ቫይረስ ወረርሽኝ ነው። ባለሥልጣናቱ የሦስቱን ሀገሮች ሕዝቦችና ዓለም አቀፍ አጋሮቻቸውን አድንቀዋል። ከኢቦላ ጋር በተደረገው ትንቅንቅና በተጨበጠው እንኳን ደስ ያላችሁ ብለዋል። ይሁን እንጂ ስራው አልተጠናቀቀም። አሁንም በሽታው ሊመለስ የሚችልበት እየታየ ያለ አደጋ አለ ይህ ደግሞ ቫይረሱ በሕይወት በተረፉት ውስጥ ሳይጠፋ የመቆየቱ ምክንያት ነው በተለይ ከበሽታው በተረፉ ወንዶች የዘር ፈሳሽ ውስጥ ቫይረሱ እስከ 12 ወራት ቆይቶ መታየቱን ዶክተር ሪክ ብሬናን ተናግረዋል ይህ ማለት የኢቦላ በሽታ እንዳለባቸው ሰውነታቸው በምንም ሁኔታ የሚያሳይ ሰዎች ጤናማ ሕይወትም እየመሩ ቫይረሱን ለሌላ ሰው ማስተላለፍ ይችላሉ ማለት ነው። በዚህ ሁኔታ የከበደው የኢቦላ ወረርሽኝ ወላፍን መጥፋቱ ከተነገረ ወዲህ እንኳ አስር ትናንሽ አጋጣሚዎች መስተዋላቸውን ደብሊው ኤች ኦ አስታውቋል። የደብሊው ኤች ኦ ምላሽ አዝጋሚ ነበር። ስለ ክትባት ንገሩን። ለመሆኑ የደብሊዩ ኤች ኦ ድርሻ ወደፊት ምን ይሆናል? ወዘተረፈ ጥያቄዎች ከጋዜጠኞች ተነስተዋል። በሌላ ዝግጅት ይዤላችሁ እመለሳለሁ። ከፕሬዚዳንት ባራክ ኦባማ ያለፉ ሰባት የሥልጣን ዓመታት አስተዳደራቸው ግዙፍ ስኬቶች ከሚላቸው መካከል የሚገኘውን የጤና ጥበቃ አገልግሎት መንግሥታዊ መድን ሪፐብሊካኑ አጥብቀው ነው የሚጠሉት። የተወካዮች ምክር ቤቱ ሕጉ እንዲሰረዝ ከሐምሳ ጊዜ በላይ በድምፅ ብልጫ ወስኗል። ባለፈው ሳምንት ውስጥም የተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ በድምፅ አሳልፈው የላኩላቸውን የዚህ ሕግ መሻሪያ ድንጋጌ ፕሬዚደንት ኦባማ ውድቅ አድርገውታል። የምክር ቤቱ ሁለቱም ክንፎች በሪፐብሊካኑ እንደራሴዎች አብላጫ የተያዙ ናቸው። ይህ ሕግ፣ አሉ ኦባማ ስለ ሰሞኑ የምክር ቤቱ ድንጋጌ ሲናገሩ፣ በሚሊዮኖች በሚቆጠሩ አሜሪካውያን የጤናና የገንዘብ ዋስትና ላይ ጉዳት ስለሚያስከትል እነሆ ውድቅ እንዲሆን ውሳኔን ችሬዋለሁ። የዘንድሮ ሪፐብሊካኑ ፕሬዚደንታዊ እጩዎች ሁሉ ከተመረጡ መጀመሪያ የሚያደርጉት ይህን ኦባማ ኬር የሚል መጠሪያ የተጎናጸፈ ሕግ መሻር መሆኑን ይናገራሉ። መቼም የምግብ ማስፈራሪያ እንደ አሜሪካውያን የሚወርድበት የለም። ሰውም በአብዛኛው ጠርጣራና ፈሪ ነው። ወደ አፉ የሚወስደው ላይ የደፋሩም ቁጥር ጥቂት ባይባልም የዛሬ አርባ ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በ1970 ዓ ም የወጣ መመሪያ አሜሪካውያን ብዙ ቅባት ወደ ሰውነታችን የሚያስገቡ ወይም በሥነ ምግብ ባለሙያዎቹ አጥራል ኮሌስትሮል የሚያበዙ ምግቦችን ከመመገብ እንዲቆጠቡ በብርቱ ያሳስባል። ያ መመሪያ ታዲያ እንቁላልና መሰል በሆኑ ምግቦች ምርትና ገበያ ላይ ተጽዕኖ አሳድሮ ቆይቷል። እንደዚህ አይነት መመሪያ የዛሬ አራት ዓመትም ወጥቶ ነበር። ሰሞኑን ከአሜሪካ መንግሥት የሰማነው ግን የተለየ ነው። እንቁላል ብሉ። ቡናም ቢሆን በቀን እስከ አምስት ስኒ ወይም ኩባያ ብታንደቀድቁ የጤና ስጋት ሊያድርባችሁ አይገባም ተብሏል። ስኳር ላይ ግን አቋሙ መራራ ነው እንደ ስኳሩ አይደለም የመጀመሪያ ስጋታችሁ ይሁን በቀን ከምትመገቡት ስኳርነት ያለው ከዐሥር ከመቶ እንዳይበልጥ ተብሏል ቀይ ሥጋ ቅቤ አይብና መሰሎቹ ቅባቱ ያልተቀነሰው ወተት አይስክሪም እምብዛም እንዳትዳፈሯቸው ከምግብነታቸው ጠንቅነታቸው ይበዛልና ፍራፍሬ፣ ቅጠላቅጠል፣ አትክልት የኦቾሎኒ ዘሮች መመገብ ጥቅማቸው ለእርስዎ ቆሞ ለሚሄዱት ብቻ ሳይሆን ለመላ የተፈጥሮአችን አካባቢ ወይም ኢንቫይሮመንትም መሆኑን ሰምተናል። ቀድሞ ቁርስ ጥርቅም አርጋችሁ ብሉ ተብሎ ነበር። የአሁኑ መመሪያ ግን ይህንን አባባል ያረጀና ያፈጀ እንዲል አይነት ብሎታል። የጤናና የሰብአዊ አገልግሎቶች ሚኒስትሯ ሲልቪያ ብሩዌልና የግብርና ሚኒስትሩ ታም ቫልሳክ ሁለቱም የአሜሪካ ናቸው። እነዚህ ለውጦች በአዲሱ መመሪያ ውስጥ እንዲካተቱ የተደረገው ሳይንሳዊ እውቀትን መሠረት አድርገን ነው ብለዋል። ጤና ይስጥልኝ ክቡራትና ክቡራን፣ የራስዎንና የቤተሰቦን ንጽሕናና ጤና የቤቶንና የአካባቢውን ጽዳት ይጠብቁ። እስከ ሳምንት ጤና ይስጥልኝ። በጤና ሰንብቱ። ሰሎሞንን ስለ ዝግጅቱ እናመሰግናለን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አሁን የያዝነው ይህ የአውሮፓውያኑ ጥር በባተ በሦስተኛው ሰኞ አሜሪካውያን የቀሲስ ዶክተር ማርቲን ሉተር ኪንግ መታሰቢያ ዕለት ያከብራሉ። የደቡባዊቷ አላባማ ክፍለ ግዛት ካህነ ዶክተር ኪንግ የሰብዓዊ መብት ታጋይ፣ የማኅበራዊ ለውጦች አስከባሪና የሰላማዊ ትግል አራማጅ ነበሩ። ኪንግ ዛሬ በሕይወት ቢኖሩ እንደ አውሮፓ ቆጣጠር ጥር 15 ቀን ባለፈው አርብ መሆኑ ነው 86ኛ ዓመታቸውን ያከብሩ ነበር። ለውጥ በቀጣይ ትግል እውን የሚሆን እንጂ በአይቀሬነት የሚመጣ አለመሆኑን የሚያምኑት ማርቲን ሉተር ኪንግ የተለያዩ ሕዝባዊ ኩርፊያዎችን አደራጅተዋል፣ መርተዋል። የጅምላ እንቢተኛነትን አስተምረዋል፣ ተሳትፈዋል። አመጽ አልባ ሰላማዊ ትግሎችን መርተዋል። ተቃውሞን በመቀመጥ የመግለጥ እንቅስቃሴዎችን አደራጅተው መርተዋል። ኪንግ በአንድ ወቅት ለሕሊናው ትክክል ያልሆነን ሕግ የሚጥስ ሌላው የህብረተሰብ ክፍልም ያ ሕግ ትክክል እንዳልሆነ አውቆ እንዲነሳሳ የሚያደርግ በዚያም ምክንያት የሚመጣበትን ቅጣት ለመቀበል ፈቃደኛ የሆነ ግለሰብ ነው፣ ለእኔ እውነተኛ ሕግ አክባሪና የሕግ ተገዢ ብለው ነበር። ስለሆነም ሆነም የሰብአዊ መብት ታጋዮች አንዳንድ ጊዜ በጥቁሮችና በነጮች መካከል ክፍፍልን የሚያበረታቱ ሕጎችን ሆነ ብለው ሲጥሷቸው ይታያሉ ስለሆነም ነው በልብስ ስፌት ስራ ትተዳደር የነበረችው ጥቁሯ አሜሪካዊት ሮዛ ፓርክ በአውቶቡስ ስትጓዝ ጥቁሮች ለነጮች ወንበራቸውን እንዲለቁ የተደነገገውን የሞንጎምሪ አለባማ ሕግ በመጣስ አጠገቧ አፍጥጦ ለቆመው ነጭ አልነሳም፣ እምቢ ያለችው እርግጥ ነው። በዚህም የተነሳ ታሰረች፣ ተጉላላች። ይሁንና ትግሏ ብዙ የመብት ታጋዮችን አፍርቷል፣ ብሔራዊ ዕውቅናንም አስገኝቶላታል። ኪንግ እንደ አውሮፓ አቆጣጠር ሚያዝያ አራት ቀን 1968 ዓ ም በነብሰ ገዳዮች ጥይት ሲገደሉ የ39 ዓመት ጎለማሳ ነበሩ። ቅርሳቸው፣ የትግል ተሞክሯቸው ግን ዛሬም ሕያው ነው። ዛሬ የከፋፋዮች ሕግ ተሽሯል። ዘረኝነት ወንጀል ሆኖ ያስከስሳል፣ ያስቀጣል። ሌላው ቀርቶ ዛሬ የማርቲን ሉተር ኪንግን ሕይወትና አስተዋጽኦ በምንዘክርበት ወቅት የመጀመሪያው ጥቁር ወይም አፍሪቃ አሜሪካዊው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዋይት ሐውስ ሰባተኛ ዓመታቸውን ይዘዋል። የማርቲን ሉተር ኪንግ ጁኒየር ታናሽት ዶክተር ክሪስቲን ኪንግ ፋሪስ በሕይወት ዘመኔ ከእኛ ከአፍሪቃ አሜሪካውያን መካከል አገራችን ትልቁ ቢሮና ሥልጣን ላይ የሚደርስ ይኖራል ብዬ አስቤም አልሜም አላውቅም ነበር ሲሉ ተናግረዋል። አክለውም እስከ ፕሬዝዳንትነት የመሩን ሚስተር ኦባማ ለእኛ የተስፋየቱ ምድር ተምሳሌት ናቸው ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ23 ሳንቲም ተመንዝሯል። የመግዣው ዋጋ 21 ብር ከ33 ሳንቲም፣ የመሸጫው ዋጋ ደግሞ 21 ብር ከ23 ሳንቲም ነው። አንድ ዩሮ 23 ብር ከ13 ሳንቲም፣ አንድ የእንግሊዝ ፓውንድ 30 ብር ከ32 ሳንቲም ነው። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ማምሻውን ባገኘነው መረጃ መሰረት ነገ ማክሰኞ ጥር 10 2008 ዓ ም አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ 21፣ ዝቅተኛው 12 ዲግሪ ሴልሽስ ይሆናል። ይህ የያዝነው የአውሮፓ ወር በኢትዮጵያ ታሪክ በርከት ያሉ ክንዋኔዎች አሉበት። አንዳንዶቹን ጠቀስ ጠቀስ ለማድረግ በ1864 ዓ ም ታህሳስ አንድ ቀን አጼ ዮሐንስ ንጉሠ ነገሥት ተብለው ዘውድ ደፉ አክሱም ላይ። በ1977 ዓ ም ባቡር የአዲስ አበባ ጅቡቲ መስመር ባቡር ሐዲዱን ስቶ ከድልድይ በመውደቁ በአንድ ቀን 428 ሰው ሞተ። በ2002 ዓ ም የኢትዮጵያ አየር መንገድ ንብረት የሆነ አይሮፕላን ሜዲቴራንያን ባህር ላይ ወድቆ 90 ሰው ሞተ። በ972 ዓ ም ታዋቂቱ ኢትዮጵያዊት ሞዴል ሊያ ከበደ ተወለደች። ክቡራትና ክቡራን አድማጮች አሁን ዝግጅታችን ሊጠናቀቅ ነው። ክቡራትና ክቡራን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅ ይታየነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ። ከስቲቪ ወንደር ጋር ሀፒ ብርትዴይ ቱዩ እያልን እንተዋችሁ። እዚ ሬድዮ ድምፂ ኣሜሪካ እዩ ብ19 ብ22 ብ25 ሜትር ባንድን ብናይልሳትን 295 ካብ ሰኒ ክሳብ ዓርቢ ዝመሓላለፍ መደብ ቋንቋ ትግርኛ ሕዚ ጀሚሩ ኣሜሪካውያን ሎማዓንቲ ንተቓላሳይ ሰብኣዊ መሰላት ዶክተር ማርቲን ሉተር ኪንግ ዘኪሮሞም ውዒሎም ኣለዉ كما قني خمسة هابلكم سمعتي نايل مع عن سنة شعات تقري كل تشحن شمون تن عم تمرت ويا عصرت شمون تقري كل تشحن عصرت حمش تن أنا قبرة قبرة مرجنيه دحر زينات مال مشيت نايز تخايدة ناي ديمقراطيك بارتي بريزيدان تاوي حسيات كتة سابس أبكنا أربركمينا إرتراويان تكنستيو